ወቅታዊ ጉዳዮች። ስሜ አበራ ኃይለማርያም ይባላል። የኢትዮጵያ ሲቪል ማህበራት ድርጅቶች ሕብረት ለምርጫ ወይም ሴኮ ተጠባባቂ ዳይሬክተር ነኝ። ይህን እድል በማግኘት በቅድሚያ እናንተን ማመስገን እፈልጋለሁ። የተለያዩ አይነት ዘዴዎችን ተጠቅመናል። አንዱ የተቀማጭ ታዛቢዎች ወይም ኤስኤምኤስ ወይም የቴክስት ሜሴጅ ታዛቢዎች የሚባሉ አሉን። ቀጥሎ ደግሞ የኮንቬንየንስ ብለን በውስጣቸው ግን አመቺ በሆነ ሁኔታ የሚታዘቡ ታዛቢዎች አሉን። ሶስተኛ፣ ተንቀሳቃሽ ታዛቢዎች የሚባሉ አሉ። ዋናዎቹ መሰረት የምናደርገው ትንተናችንን በተቀማጭ ታዛቢዎቻችን አማካኝነት ነው። ተቀማጭ ታዛቢዎቻችን የሚሰጡ ሪፖርቶች አሁን ላነሳናቸው ቅድም በመረጃ ውስጥ ያገኛቸው ዋነኛው የመረጃችን ምንጮች ናቸው። ነገር ግን በዚህ መሀል ክሪቲካል ኢንሲደንትስ የሚባሉ ሁኔታዎች በሚፈጥሩበት ጊዜ የተቀማጭ ታዛቢዎቻችንም ሆነ ተንቀሳቃሽ ታዛቢዎቻችን በስልክ ሪፖርት ያደርጉልናል። እንዲህ አይነት ነገሮች ተከስተውም ያደረግናቸው ነገሮች አሉ። አንዱ ለምሳሌ የድምጽ መስጫ ካርዶች ተመሳቅለው መገኘታቸው፣ ተከፍተው መገኘታቸው በሕጉ ከተደነገገው ሶስት የምርጫ አስፈጻሚዎች ውስጥ ሁለት ብቻ ተገኝተው የምርጫ ስርዓቱ መከፈቱን የመሳሰሉ ነገሮችን በቀጥታ ለኢትዮጵያ ብሔራዊ ምርጫ ቦርድ በስልክ ለክረ እርማት እንዲደረጉ በሌላ በኩል ደግሞ እነዚህን ጉዳዮች በሰነዶቻችን ላይ በዚህ ክሪቲካል ኢንስደንት ፎርም ወይም ደግሞ የአሳሳቢ ሁኔታዎች ፎርም በሚባለው ሞልተን የምናስቀምጣቸው ናቸው። በዛ መሰረት ምናልባትም በኋላ ስትመለከቱት የነዚህ አሳሳቢ ሁኔታዎች ግኝት ተብሎ የተለያዩ ቁጥሮች የተሰጧሉ፣ አሁን በቃል የማስታወሳቸው አይደለም። በዛ መሰረት ሪፖርት እናደርጋለን፣ እርምት እንዲወሰድ እና ዝማቻ ስብል እርምት እንዲደረግ ምርጫ ቦርድ እናሳውቃለን። ነገር ግን እንደ ችግር በዚህ ሪፖርታችን እንደገለጽ ነው ሁሉ በመጨረሻዎቹም ሪፖርቶች እነዚህ ችግሮች ናቸው። ሊታረሙ እንዴት እንደሚገባ ደግሞ በየውሳኔ ሀሳባችን ወይም ደግሞ በምክር እንገልጻቸዋለን ማለት ነው። ይህን ነው ማለት የምንችለው። በርካታ ሲቪል ሶሳይቲ ነው በስራችሁ ያለውና፣ ምን ያህል ናችሁ? በቁጥር ምን ያህል የምርጫ ጣቢያዎችን ስ የመታዘብ እድል አግኝታችኋል? እኛ የታዘብናቸው የ176 አባላት ኖች ያሉን ቅድም እንደተጠቀሰው ልንሸፍር የሞከርነው በእነዚህ ቅድም በጠቀስናቸው ቁጥሮች ልክ ነው ማለትም ወደ 2400 የሚጠጉ የምርጫ ጣቢያዎች ናቸው። በተቀማጭ ታዛቢ ነው ወይም ኤስኤምኤስ ኦብዘርቨርስ ብለን የምንላቸው ሌሎቹ ተንቀሳቃሽ ናቸው። ከአምስት እስከ ሰባት የምርጫ ጣቢያዎችን ተዘዋዋሪዎቹ ሊያዩ ይችላሉ። ነገር ግን ከነሱ የሚወስዳቸው ዋናዎቹ ይዘቶች በክሪቲካል ኢንሲደንት ፎርም የሚልኩልን ልክ ባዩበት ቦታ ሁሉ ቶሎ ብለው እንዲህ አይነት ነገር ተከስቷል፣ እርምት ይደረግ የሚሉንን ነው ከነሱ የምንቀበለው እና ሲከፈት ይታዘባሉ ከዛ ወደ አራት አምስት ምርጫ ጣቢያ ደግሞ የድምፅ አሰጣጥ ሂደቱን ይታዘባሉ። በመጨረሻ ከጀመሩበት ጣቢያ ተመልሰው ቆጠራንና የድምፅ ማሰባሰቡን ውጤት ገለጻን ይታዘባሉ። በዚህ መልክ ነው። እነዚህ ቁጥራቸው ብዙ ነው። አሁን ሰነዶቻቸው ሲመጡ ነው የምናውቀው። ምክንያቱም በተለያዩ ምክንያቶች ስምሪታቸውን ያላወቅ ናቸዋሉ። እና እነዚያ የተሞሉ ፎርሞች ሲመጡ ትክክለኛውን ቁጥር የምንገልጽበት ይሆናል። በአጠቃላይ የምርጫ ትዝብታችሁን ምን ማለት ይቻላል? በአጠቃላይ ሰነዱ እንደሚያሳየው ምርጫው ሰላማዊ መሆኑን መታዘብ ችለናል። የተለያዩ የፖለቲካ ኃይሎችም ይህንን የምርጫ የውድድሩን ሕግ በማክረብ በማክበር ፍጹም ነው ባይባልም የተሻለ ውድድር ስሜት ተፈጥሯል። ይህ ህዝብ ደግሞ መነሳሳት ታይቷል። እነዚህ አበረታች ነገሮች ናቸው። ይሄ ግን ማለት ምርጫው ፍጹም ነበረ፣ የተከናወኑ ነገሮች ሁሉ እንከን አልባ ናቸው ማለት ብዙ ችግሮች ብዙ ተግዳዳዎች አሉት። ነገር ግን ማንኛውም ምርጫ ፍጹም ሆኖ አያውቅም፣ ሊሆንም አይችልም። ምርጫ ሂደት ነው፣ የምንማርበት ነው። ከዚህ ምርጫ የተሻለ አፈጻጸም በሚቀጥለው ምርጫ ይታያል ብዬ እገምታለሁ። ይህን ነው ማለት ምችለው። አመሰግናለሁ። እያደመጡ የነበረው የኤስ ቢ ኤስ አማርኛ ፕሮግራም ነበር።